ትምህርት 23 አንድ እግዚአብሔር ለአብርሃምና ለሳራ የሰጣቸው ልጅ ማን ይባላል? ሀ ይስሐቅ ሁለት አብርሃም እግዚአብሔር ከይስሐቅ ዘር አዳኝ ለማምጣት ማቀዱን ያውቅ ነበር? ሀ አዎን ሦስት እግዚአብሔር አብርሃም ይስሐቅን እንዲሰዋለት ማዘዝ የቻለው እንዴት ነው? ሀ ለአብርሃም ሕይወት የሰጠው እግዚአብሔር ስለሆነ ለ ለይስሐቅ ሕይወት የሰጠው እግዚአብሔር ስለሆነ አ የሁሉም ሰዎች ጌታ እግዚአብሔር ስለሆነ አራት እግዚአብሔር ለአብርሃም ልጅ ይስሐቅ የብዙዎች አባት እንደሚሆንና ከዘሩም አዳኝ እንደሚመጣ ቃል ገብቶለታል። እግዚአብሔር ሐሳቡን ለወጠ? አ አልለወጠም። አምስት አብርሃም እግዚአብሔር ሐሳቡን ይለውጣል ብሎ አስቦ ነበር? ሀ አላሰበም። ለ አብርሃም በእግዚአብሔርና በተስፋው ቃሉ አመነ። ስድስት አብርሃም ልጁን ይስሐቅን ከሰዋ እግዚአብሔር ምን ያደርጋል ብሎ አመነ? ሀ ይስሐቅን ከሰዋ እግዚአብሔር ከሞት ያስነሣዋል ብሎ አመነ። ሰባት አብርሃም ይስሐቅን ማዳን የቻለው እንዴት ነው? አ አብርሃም ይስሐቅን ለመሰዋት ቢላዋውን አንስቶ ስለነበረ ነው ስምንት ይስሐቅ ራሱን ማዳን የቻለው እንዴት ነው ሀ አብርሃም እጆቹንና እግሮቹን አስሮ ስለነበረ ዘጠኝ ሌሎች ሰዎች እኛን ማዳን ይችላሉ ሀ አይችሉም አስር እኛ ራሳችንን ማዳን እንችላለን ሀ አንችልም አስራ አንድ እኛን ማዳን የምችለው ማን ነው? ሀ እግዚአብሔር ብቻ ነው። 12 ለአብርሃም የተናገረው ይስሐቅን ያዳነው ማን ነበር? ሀ እግዚአብሔር። 13 በይስሐቅ ምትክ የተሰዋውን መስዋዕት ያዘጋጀው ማን ነበር? ሀ እግዚአብሔር። 14 እግዚአብሔር አውራውን በግ በቀንዶቹ ለምን አሰረው? ሀ እግዚአብሔር በይስሐቅ ምትክ የሚቀበለው ፍጹም የሆነው መስዋዕት ብቻ ስለሆነ ነው። 15 አብርሃም ቦታውን እግዚአብሔር ያዘጋጃል ብሎ የጠራው ለምንድን ነው? አ አብርሃም እግዚአብሔር አውራውን በግ እንዳዘጋጀ ሁሉ አንድ ቀን ሕዝቡን ለማዳን አዳኝ ያዘጋጃል ብሎ በእግዚአብሔር ስላመነ ነው። የአብርሃም ሚስት ሳራ ሞተች። ይስሐቅ በእናቱ ሞት አዘነ። አብርሃም ሚስቱ ሳራ ከሞተች በኋላ ልጁ ይስሐቅ እንዲጽናና ምን አደረገለት? ዘፍጥረት 24 ቁጥር 67 እና 25 ቁጥር 20 67 ይስሐቅም ርብቃን ወደ እናቱ ወደ ሳራ ድንኳን ይዟት ገባ፣ አገባትም፣ ምስት ሆነችው፣ እርሱም ወደዳት። ይስሐቅም ከእናቱ ሞት ተጽናና። 20 ይስሐቅ ርብቃን ሲያገባ ዕድሜው አርባ ዓመት ነበር። ርብቃ በሰሜን ምዕራብ መስጴጦሚያ የሚባለው የሶርያዊው የባቱኤል ልጅ የሶርያዊውም የላባ እህት ነበረች። አብርሃም ለልጁ ለይስሐቅ ሚስት አጋባው። የይስሐቅ ሚስት ስሟ ማን ነበር? ርብቃ። ርብቃ የተወለደችው አስቀድሞ አብርሃም እግዚአብሔር ወደ ከነዓን ምድር እንዲሄድ ሳይመራው በፊት በኖረበት አገር ነበር። ከጥቂት ጊዜ በኋላ አብርሃምም ደግሞ ሞተ። የይስሐቅ ምስት ርብቃ መካን ስለነበረች ልጅ መውለድ አልቻለችም። ነገር ግን ይስሐቅ ስለ እርሷ ጸለየ። እግዚአብሔርም ጸሎቱን ሰማ። ዘፍጥረት ሀያ አምስት ከሀያ አንድ እስከ ሀያ ሦስት ሀያ አንድ ይስሐቅ ርብቃ መካን ስለነበረች ስለ እርሷ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰማ። ርብቃም ጸነሰች። 22 ልጆቹም በማሕፀኗ ውስጥ እርስ በእርሳቸው ይጋፉ ጀመር። እርሷም ለምን እንዲህ ይሆንብኛል ብላ እግዚአብሔርን ለመጠየቅ ሄደች። እግዚአብሔርም እንዲህ አላት፣ ወገኖች በማሕፀንሽ አሉ፣ ሁለት ህዝቦች ከውስጥሽ ተለያይተው ይወጣሉ፣ አንደኛው ከሌላኛው ይበረታል። ታላቁም ለታናሹ አገልጋይ ይሆናል አላት። ርብቃ ከመውለዷ በፊት ስለ ልጆቿ እግዚአብሔርን ጠየቀች። እግዚአብሔር ምን መለሰላት? እግዚአብሔርም ርብቃ መንታ ልጆች እንደምትወልድና ታላቁም ለታናሹ እንደሚገዛ ነገራት። የርብቃ ልጆች ከመወለዳቸው በፊት እግዚአብሔር ስለ እነርሱ ሁሉንም ነገር ያውቅ ነበር። የርብቃ ልጆች ከመወለዳቸው በፊት እግዚአብሔር ስለ እነርሱ ሁሉንም ነገር እንዴት ሊያውቅ ቻለ? እግዚአብሔር ስለ ሁሉም ሰው ሁሉንም ነገር ያውቃል። ከእግዚአብሔር የተሰወረ አንዳች ነገር የለም። እኛ ከመወለዳችን በፊት እግዚአብሔር ስለ ሁላችንም ያውቃል። እግዚአብሔር በእኛ ላይ ባለፈው የሆነውን ሁሉ ያውቃል። እግዚአብሔር በእኛ ላይ አሁን እየሆነ ያለውን ሁሉ ያውቃል። እግዚአብሔር በእኛ ላይ ወደፊት የሚሆነውን ሁሉ ያውቃል። ከጥቂት ጊዜ በኋላ ርብቃ መንታ ልጆችን ወለደች ዘፍጥረት 25 ከ24 እስከ 26 24 ርብቃ የመውለጃዋ ጊዜ ሲደርስ እነሆ በማሕፀኗ መንታ ልጆች ነበሩ 25 በመጀመሪያ የተወለደው ቀይ ሰውነቱን በሙሉ ጸጉር የለበሰ ነበር ስለዚህ ስሙ ኤሳው ተባለ 26 ከዚያም ወንድሙ ተወለደ በእጁ የኤሳውን ተረከዝ ይዞ ወጣ ከዚህ የተነሳ ስሙ ያዕቆብ ተባለ። ርብቃ የወለደቻቸው የሁለት መንታ ወንዶች ልጆች ስም ማን ማን ይባል ነበር? ኤሳውና ያዕቆብ። ኤሳው የበኵር ልጅ ነበር። ዘፍጥረት ሀያ አምስት ሀያ ሰባት ሀ ቁጥር ሀያ ሰባት ልጆቹም አደጉ። ኤሳው ጎበዝ አዳኝ፣ የበረሃም ሰውን ሆነ። ኤሳው ጐበዝ አዳኝ ነበር። ብዙ ጊዜውን በአደን ያሳልፍ ነበር። ኤሳው በእግዚአብሔር ያምን ነበር? አያምንም። ያዕቆብ ሁለተኛው ልጅ ነበር። ዘፍጥረት 25 ቁጥር 27 ለ 27 ያዕቆብ ግን ጭምት ከድንኳኑ የማይወጣ ሰው ነበር። ያዕቆብ በጎችና ከብቱን ይጠብቅ ነበር። ጭምት ሆኖ በድንኳኑ ውስጥ ይኖር ነበር። ያዕቆብ በእግዚአብሔር ያምን ነበር? አዎን። አንድ ቀን በኤሳውና በያዕቆብ መካከል አንድ ነገር ሆነ። ዘፍጥረት 25 ቁጥር 29 እስከ 34 29 አንድ ቀን ያዕቆብ ወጥ እየሰራ ሳለ ኤሳው እጅግ ተርቦ ከዱር መጣ። 30 ኤሳውም ያዕቆብን ቶሎ በል በጣም ርቦኛልና፣ ከዚህ ቀይ ወጥ አብላኝ አለው። ስለዚህ ስሙ ኤዶም ተባለ። 31 ያዕቆብም በመጀመሪያ በኩርናህን ሽጥልኝ አለው። 32 ኤሳውም እነሆ ሊሞት ለሞት ደርሻለሁ ታዲያ በኩርናዬ ምን ያደርግልኛል? አለ። 33 ያዕቆብም ኤሳውን እንዲያማ አስቀድመህ ማልልኝ አለው። ስለዚህም ማልለት፣ ብኩርናውንም ለያዕቆብ ሸጠለት። 34 ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው። እርሱም ከበላና ከጠጣ በኋላ ተነስቶ ሄደ። ኤሳው ብኩርናውን እንዲህ አድርጎ አቃለላት። አንድ ቀን ኤሳው በጣም ርቦት ከአደን ተመለሰ። ኤሳው ያዕቆብ ቀይ ወጥ በመስራት ላይ መሆኑን ተመልክቶ ከወጡ እንዲሰጠው ጠየቀው። ኤሳው ስለ ተራበ ብኩርናውን ለያዕቆብ በጥቂት ቀይ ወጥ ሸጣት። ኤሳው ብኩርናውን ለምን ሸጠ? እንደ ትልቅ ነገር ስላልቆጠረው ነው። ኤሳው ትልቅ ቦታ የሰጠው ለምን ነበር? ኤሳው ትልቅ ቦታ የሰጠው ለሆዱ ነበር። ኤሳው ትልቅ ቦታ የሰጠው ለሥጋው ነው። ኤሳውና ያዕቆብ የሚለያዩት እንዴት ነበር? ኤሳው ኀጢአት ባለበት ዓለም መወለዱን አያስብም ነበር። ያዕቆብ ኀጢአት ባለበት ዓለም መወለዱን ያውቅ ነበር። ኤሳው በእግዚአብሔር ላይ ኀጢአት እንደ ፈጸመ አያስብም ነበር። ያዕቆብ በእግዚአብሔር ላይ ኀጢአት መፈጸሙን ያውቅ ነበር። ኤሳው ኀጢአት ዘላለማዊ ሞት እንደሚያስከትል አያስብም ነበር። ያዕቆብ ኃጢአት ዘላለማዊ ሞት እንደሚያስከትል ያስብ ነበር። ኤሳው እግዚአብሔርን መከተል አይፈልግም ነበር። ያዕቆብ እግዚአብሔርን መከተል ይፈልግ ነበር። ኤሳው እግዚአብሔር እርሱን ለማዳን አዳኝ እንድልክ አይፈልግም ነበር። ያዕቆብ እግዚአብሔር እርሱን ለማዳን አዳኝ እንድልክለት ይፈልግ ነበር። የበኩር ልጅ ስለ ሆነ ብኩርና የኤሳው ነበር። የበኩር ልጅ ስለሆነ እግዚአብሔር አዳኝ የሚልከው ከኤሳው ዘር ነበር። ኤሳው ግን ብኩርናውን እንደ ትልቅ ነገር አይቈጥረውም ነበር። ኤሳው እግዚአብሔር ከርሱ ዘር አዳኝ እንዲልክ አይፈልግም። ኤሳው የፈለገው ቀይ ወጥ ብቻ ነበር። ኤሳው የፈለገው ሆዱ የነገረውን ብቻ ነበር። እኛስ ሆዳችን የነገረንን ነገር ወይስ እግዚአብሔርን ነው የምንከተለው? እኛስ እኛ ስጋችን የነገረንን ነገር ወይስ እግዚአብሔርን ነው የምንከተለው? ሆዳችንን የምንከተል ከሆነ ወደ ሞት ይመራናል። ስጋችንን የምንከተል ከሆነ ወደ ሞት ይመራናል። እግዚአብሔርን የምንከተል ከሆነ እርሱ ወደ ሕይወት ይመራናል። ኤሳው እግዚአብሔርን ስላላመነ እግዚአብሔር ያዕቆብን መረጠ። ኤሳው በእግዚአብሔር ስላላመነ እግዚአብሔር ከያዕቆብ ዘር አዳኝ ለመላክ ወሰነ። እግዚአብሔር በያዕቆብ ዘር በኩል አዳኝ ለመላክ የፈለገው ለምንድን ነው? ኤሳው በእግዚአብሔር ስላላመነ ነው። ኤሳው በእግዚአብሔር ስላላመነ እግዚአብሔር ለያዕቆብ ብኩርናውን ሰጠው። እግዚአብሔር ለያዕቆብ ብኩርናን በመስጠቱ ኤሳው እጅግ በጣም ተናደደ። ዘፍጥረት 27 41 41 አባቱ ያዕቆብን ስለመረቀው ኤሳው በያዕቆብ ላይ ቂም ያዘ። በልቡም ግድ የለም የአባቴ መሞቻው ተቃርቧል፣ ከልቅሶው በኋላ ወንድሜን ያዕቆብን እገለዋለሁ ብሎ አሰበ። ኤሳው በጣም ስለተናደደ ያዕቆብን ልገለው አቀደ። ኤሳው ያዕቆብን ለመግደል ማቀዱን የያዕቆብ እናት ርብቃ ሰማች። ስለዚህም ርብቃ ያዕቆብን ጠርታ እርሷ ወደ ተወለደችበት አገር እንዲሄድ ነገረችው። ዘፍጥረት 27 ከ42 እስከ 44 42 ርብቃ ታላቁ ልጇ ኤሳው ያሰበው በተነገራት ጊዜ ታናሹን ልጇን ያዕቆብን አስጠርታ እንዲህ አለችው፣ ወንድምህ ኤሳው ልገልህ ጊዜ እየጠበቀ ነው። አሁንም ልጄ ሆይ እኔ የምልህን አድርግ። በካራን ምድር ወደሚኖረው ወደ ላባ ቶሎ ሺሽ ቁጥር 44 የወንድምህ ቁጣ እስከሚበርድ እዚያው ቆይ። ያዕቆብ አባቱንና እናቱን ትቶ ወደ ካራን ምድር ተጓዘ። ካራን የያዕቆብ እናት ርብቃ የተወለደችበት ምድር ነበር። ካራን የያዕቆብ አያት አብርሃም እግዚአብሔር ወደ ከነአን ሳይመራው በፊት የኖረበት አገር ነበር። ካራን እጅግ በጣም ሩቅ ስለነበር የያዕቆብ ጉዞ ብዙ ቀናትን ፈጅቶ ነበር። በዚያን ሌሊት ያዕቆብ እንደ ተኛ፣ እግዚአብሔር ሕልም አሳየው! ዘፍጥረት 28 ከ10 እስከ 13 ሀ 10 ያዕቆብ ከበርሳቤ ተነስቶ ወደ ካራን ሄደ። 11 ወደ አንድ ስፍራ እንደደረሰም ፀሐይዋ ጠልቃ ስለነበር አዳሩን በዚያ አደረገ። በአቅራቢያው ከነበሩትም ድንጋዮች አንዱን ተንተርሶ ተኛ። 12 በሕልሙም ጫፍ ሰማይ የሚደርስ መሰላል በምድር ላይ ቆሞ በላዩም የእግዚአብሔር መላእክት ሲወጡና ሲወርዱ አየ። ዐሥራ ሦስት እግዚአብሔር ከጫፉ ላይ ቆሞ ነበር። እግዚአብሔር በሕልም ለያይቆብ ምን አሳየው? ለያይቆብ መሰላል አሳየው። የመሰላሉ የታችኛው ጫፍ የት ደርሶ ነበር? የመሰላሉ የታችኛው ጫፍ መሬትን ነክቶ ነበር። የመሰላሉ የላይኛው ጫፍ የት ደርሶ ነበር? የመሰላሉ የላይኛው ጫፍ ሰማይን ነክቶ ነበር። መሰላሉ መሬትን መንካቱ እና እስከ ሰማይ ድረስ ምንን ያሳያል? መሰላሉ መሬትንና ሰማይን በአንድነት ያገናኘ መሆኑን። በመሰላሉ አናት ማን ነበር? እግዚአብሔር። በመሰላሉ ላይ ይወጡና ይወርዱ የነበሩት እነማን ነበሩ? መላእክት። መላእክት በመሰላሉ ላይ መውጣታቸውና መውረዳቸው ምንን ያሳያል? እግዚአብሔር የያይቆብ አምላክ ለመሆን መፈለጉን። እግዚአብሔር ለያይቆብ ይህንን ሕልም ለምን አሳየው? በዚህ ሕልም እግዚአብሔር ያዕቆብን ስለሚመጣው አዳኝ ያስተምረው ነበር። እግዚአብሔር በሕልም ስለ አዳኙ ለያዕቆብ ምን እያስተማረው ነበር? ልክ መሰላሉ ሰማይና ምድርን እንዳገናኘ ሁሉ እግዚአብሔር የሚልከው አዳኝ በምድር የሚኖሩትን ሰዎችና በሰማይ የሚኖረውን እግዚአብሔርን እንደሚያገናኛቸው። በመጀመሪያ እግዚአብሔር ከአዳምና ከሔዋን ጋር አብሮ ነበር። ነገር ግን አዳምና ሔዋን እግዚአብሔርን ስላልታዘዙ ከእግዚአብሔር ተለዩ። አዳምና ሔዋን ወደ እግዚአብሔር የሚመለሱበት ምንም መንገድ አልነበረም። ነገር ግን እግዚአብሔር በምድር የሚኖሩትን ሰዎችና በሰማይ የሚኖረውን እግዚአብሔር እንደገና የሚያገናኝ አዳኝ ለመላክ ቃል ገባ። አዳኙ ሰዎችን ለማዳን መጣ። ከዚህ የተነሳ እግዚአብሔርና ሰው ዳግም ኅብረት ማድረግ ቻሉ። ይህችን ምሳሌ ልንገራችሁ። ፓትሪክና ዮሴፍ በጣም ጥሩ ወዳጆች ነበሩ። ጠላታቸው ግን ሁለቱንም ይጠላ ነበር። ጠላታቸው በወዳጅነታቸው ይቀና ነበር። አንድ ቀን ጠላት ፓትሪክንና ዮሴፍን የሚያጣላበትን መንገድ ፈለገ። ጠላት ወደ ፓትሪክ ሄደ። ዮሴፍ ሊጎዳው እንደሚፈልግ ነገረው። ፓትሪክ የጠላቱን ውሸት አምኖ ከወዳጁ ከዮሴፍ ተለየ። እንዲህም ሆኖ ዮሴፍ ፓትሪክን ይወደውን ስለነበር ወዳጅነታቸውን ለማደስ መንገድ ይፈልግ ነበር። ዮሴፍ ጠላት እንዳታለለው እንዲያስረዳው ልጁን ወደ ፓትሪክ ላከ። በልጁ ምክንያት ዮሴፍና ፓትሪክ ወዳጅነታቸውን እንደገና ቀጠሉ። ሰይጣን አዳምና ሕይዋንን አታለለ፣ እነርሱም ከእግዚአብሔር ተለዩ። ነገር ግን እግዚአብሔር እርሱንና ሰዎችን በድጋሚው ወደ አንድነት የሚያመጣ አዳኝ እንደ ምልክ ቃል ገባ። መሰላሉ ወደ ሰማይ ለመድረስ ብቸኛው መንገድ እንደሆነ ሁሉ ወደ ሰማይ ለመድረስ ብቸኛው መንገድ አዳኙ ነው። በሕልም እግዚአብሔር ለያዕቆብ ተናገረ። ዘፍጥረት 28 ቁጥር 13 የአባት የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። የተኛህበትን ምድር ለአንተና ለዘርህ እሰጣለሁ። 14 ዘርህ እንደ ምድር አሸዋ ይበዛል። በምዕራብና በምሥራቅ በሰሜንና በደቡብ ትስፋፋለህ። የምድርም ሕዝቦች ሁሉ በአንተና በዘርህ አማካኝነት ይባረካሉ። 15 እኔ ከአንተ ጋር ነኝ፣ በምትሄድበት ስፍራ ሁሉ እጠብቅሃለሁ፣ ወደዚህች ምድር እመልሳለሁ። የሰጠውን ተስፋ እስክፈጽምልህ ድረስ አልተውህም። ዛሬ እግዚአብሔር ለሰዎች በይበልጥ የምናገረው እንዴት ነው? ዛሬ እግዚአብሔር ለሰዎች በይበልጥ የምናገረው በመጽሐፍ ቅዱስ አማካኝነት ነው። እግዚአብሔር ለያዕቆብ የተናገረው ለምን ነበር? እግዚአብሔር ለያዕቆብ ተስፋ እየሰጠው ስለነበር፣ እግዚአብሔር ለአብርሃምና ለይስሐቅ የሰጣቸውን የተስፋዎች አሁን ደግሞ ለያዕቆብ እየሰጠው ነበር። እግዚአብሔር ለያዕቆብ የሰጠው ተስፋ ምን ነበር? እግዚአብሔር ለያይቆብ ብዙ ነገሮችን እንደሚሰጠው፣ እግዚአብሔር ያይቆብን እንደሚባርከው፣ እግዚአብሔር ከያይቆብ ዘሮች አንዱ የሆነውን አዳኝ ልኮ ሰዎችን ሁሉ እንደሚባርክ ቃል ገባ። እግዚአብሔር አዳኝ እንደሚልክ የሰጠውን ተስፋ ረስቷል? አልረሳም። እግዚአብሔር አዳኝ እንደሚልክ የሰጠውን ተስፋ አይረሳም። እግዚአብሔር አዳኝ እንደሚልክ የሰጠውን ተስፋ የማይረሳው ለምንድን ነው? እግዚአብሔር የማይረሳ ስለሆነ፣ እግዚአብሔር ስለማይለወጥ፣ እግዚአብሔር ሁል ጊዜ ተስፋውን ስለሚጠብቅ። ሲነጋ ያዕቆብ ጉዞውን ቀጠለ። ዘፍጥረት 29 አንድ አንድ ያዕቆብ ጒዞውን ቀጠለ የምሥራቅም ሰዎች ወደሚኖሩበት ምድር ደረሰ። ያዕቆብ ጉዞውን ቀጥሎ በመጨረሻም ካራን ደረሰ። በካራን ያዕቆብ ለብዙ ዓመታት ኖረ። በካራን ያዕቆብ ሁለቱን እህትማማቾች አገባ። የአስራ ሁለት ወንዶች ልጆች አባትም ሆነ። ያዕቆብ ለብዙ ዓመታት በካራን ምድር ከኖረ በኋላ እግዚአብሔር በድጋሚ ያዕቆብን ተናገረው። በካራን ሳለ እግዚአብሔር ለያዕቆብ የተናገረው ምንድን ነው? ዘፍጥረት ሰላሳ አንድ ቁጥር አሥራ ሶስት አሥራ ሶስት የድንጋይ ሐውልት በማቆም ዘይት ቀብተህ የተሳልህባት የቤቴል አምላክ እኔ ነኝ። አሁንም ይህን አገር ፈጥነህ ልቀቅ፣ ወደ ተወለድህባትም ምድር ተመልሰህ ሂድ አለኝ። ያዕቆብ ለብዙ ዓመታት በካራን ከኖረ በኋላ እግዚአብሔር ምን እንዲያደርግ ነገረው? ያዕቆብ ካራንን ለቆ ወደ ከነአን ምድር እንዲመለስ ነገረው። ያዕቆብ ወደ ከነአን በመመለስ ላይ ሳለ እግዚአብሔር ለያዕቆብ አዲስ ስም ሰጠው። ዘፍጥረት ሠላሳ ሁለት ሃያ ስምንት እግዚአብሔርም ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው። እግዚአብሔር ለያዕቆብ የሰጠው አዲስ ስም ማን የሚል ነበር? እስራኤል። እስራኤል ማለት ከእግዚአብሔር ጋር መታገል ማለት ነው። በሚቀጥለው ትምህርት ስለ ያዕቆብ በይበልጥ እንማራለን።